የሚቀጥለው ዓመት እንደ ፍረንጆቹ አቆጣጠር በሁለት ሺ አስራ ሰባት አጋማሽ ምርጫ ይካሄዳል። ይህንን ተከትሎ የምርጫ ቀስቀሳም ህዝባዊ አመፅም እንደዚው ደግሞ የተቃውሞ እንቅስቃሴዎች ተበራክተዋል። እዚህ በተጨማሪ ግን የጥላቻን የሚቀሰቅሱ ንግግሮች ከሁለቱም ከተቃዋሚውም ከገዢው ፓርቲም እየተሰሙ ይገኛሉ። ትላንት ጸኖ የገዢ ፓርቲ የህዝባዊ ምክር ቤት አባላት የተቃዋሚውን የኮርድ ጥምረት መሪ ላይ አደጋ ለማድረስ እና ለመግደል ሲዝቱ ወይም ንግግር ሲያደርጉ ተሰምቶ ነበርና በቪዲዮም ተቀርጾ በተለያዩ የማህበራዊ ድረገጾች መሰራጨቱን ተከትሎ የወንጀል ምርመራ ክፍሉ ቃላቸውን እንዲሰጡ ጥሪ አቅርቦ ነበር። ይህንን የጥላቻ ንግግር አስመልክተውም የተቃዋሚው ፓርቲ አምስት የ ህዝብ ተወካዮች ምክር ቤት አባላት ህዝባዊ ተቃውሞ ለማስነሳት ሲዝቱ ተሰምተው ነበረና የሁለቱንም አካላት የፖለቲካ አመራሮች አስሮ ትላንትና ፍርድ ቤት ቀርበዋል። ፍርድ ቤቱ አራት ቀን ተጨማሪ ለፖሊስ ሰጥተዋል፣ ለምርመራ እና ከአራት ቀን በኋላ ጉዳያቸው የሚታይ ይሆናል። ኬንያ በ2007 ማብቂያም ዲሴምበር ላይ ወይም ታህሳስ ላይ የተደረገው ምርጫ ውጤት በፈጠረው ውዝግብ በርካታ ሰዎች ተገለዋል። የውዝግብ ግጭቱ መሰረት፣ ጎሳን የታከከ ነበር ወይም በጎሳ የተሳበበ ነበረ ከዚያ ወዲህ ይመስለኛል 2010 የኬንያ ሕገ መንግስት የጥላቻ ንግግርን አግዷል ወይም ገድቧል። እነዚህ የምክር ቤት እንደራሴዎች ከነበሩ የተቃዋሚ የሆኑ የገዢ ፓርቲ ባልደረቦች የሚመሩበትን ሕገ መንግስት ጥሰዋል ነው የሚለው አሁን ፍርድ ቤቱ፣ ወይስ በተናገሯት ነገር ብቻ ነች? እስካሁን ድረስምና የሚታወቀው የታሰሩበት ምክንያት ፖሊስ ተጨማሪ ጊዜ ጠይቋል፣ ተጨማሪ ምርመራ ለማድረግ እና አራት ቀን ተሰጥቶታል። ገና ፍርድ ቤት አልወሰንም። ነገር ግን ፖሊስ እንደገለጸው የቪዲዮ ማስረጃ አለው። እነዚህ የፓርላማ አባላት ከገዢውም ፓርቲ በኩል ጁቢሊ ከሚባለው እንደዚህ ደግሞ ከተቃዋሚውም በኩል ዘርን ያተኮረ የጥላቻ ንግግር ማድረጋቸውን የተመለከተ የቪዲዮ ማስረጃ አለው ግን ተጨማሪ መስራ ፈልጋለሁ ያለው ወንጀለኛ ሆኖ ከተገኙ የአንድ ሚሊዮን የኬንያ ሺሊንግ ቅጣት ወይም ደግሞ እስከ ሶስት ዓመት የሚደርስ እስር እንደሚፈርድባቸው ነው የተገለጸው። አጠቃላይ ስሜቱ ምን ይመስላል? ኬንያ ውስጥ ሰሞኑን በተከታታይ ተቃውሞ ሰልፎች ነበሩ። እንዲህ አይነት የፖለቲካ ሰጥ አገባም ተጀምሯል። ምንድን ነው የህዝቡ ስሜት በሚቀጥለው አመት ስለሚደረገው ምርጫ እና በፖለቲከኞች መካከል ስላለው ውዝግብ? ከአሁኑ ከፍተኛ የሆነ የፖለቲካ ትኩሳት ነው እየታየ ያለው። ከፍተኛ የሆነ የገዢ ፓርቲ ደጋፊ ህዝብ አለ። ያንኑ ያህል የሚመጣጠን ደግሞ የተቃዋሚውን ፓርቲ የሚደግፍ ህዝብ አለ። የተቃዋሚ ፓርቲ በተለይ የምርጫ ቦርድ ፍትሀዊነት ላይ ጥያቄ ስላለው መሻር አለበት እና በእሱ ምትክ አዲስ የምርጫ ቦርድ ሊቋቋም ይገባል የሚል ጥያቄ አለው እና በዚህ ምክንያት ባለፉት ሳምንታት በተከታታይ በተለይ ሰኞ ሰኞ የተቃውሞ ሰልፍ ያካሄዳል እና የተቃዋሚ ፓርቲ ደጋፊዎችን ይህንን ተከትለው አደባባይ ላይ የወጡ ከፍተኛ የሆነ ተቃውሞዎችን ሲያካሄዱ ነበረ። በዚህ ምክንያት እንዲያውም ንብረት ወድመዋል፣ የሰው ህይወትም የጠፋ አጋጣሚዎች አሉ የተለያዩ የሀገሪቱ ከተሞች ላይ ነጻነቱ፣ የህዝቡ ነጻነት፣ የፖለቲከኞች ነጻነት፣ ፕሬሶች እስቲህን ንገረን ምክንያቱም ኢትዮጵያ ውስጥ ብዙ ስለማናቀው በአንጻራዊ ሁኔታ በኬንያ ያለው የፖለቲካ ነጻነት የተሻለ ነው ማለት ይቻላል። ኢትዮጵያ ውስጥ ካለው ሁኔታ ስናነጻጽረው የተቃዋሚ ፖለቲካ ፓርቲ አመራሮች የፈለጉትን ሀሳብ ይገልጻሉ። ተቃውሞም ካስፈለገ አደባባይ ይወጣሉ። አመራሮቹን ጨምሮ ነው አደባባይ ላይ የሚወጡት። በተወሰነ መልኩ ተቃዋሚዎቹን ለማገድ የሚደረግ ጥረት አለ። የተገደሉ ሰዎች አሉ፣ በተለይ ኪሱሙ የሚባለው አካባቢ እና ከፍተኛ የሆነ ኃይል መንግስት ተጠቅመዋል። ነገር ግን በሌላው የአካባቢው ሀገራት አንጻር ስናየው ኬንያ ያለው ነጻነት የተሻለ ነው። የመገናኛ ብዙኃኑም ነጻነት ሁለቱንም ወገን የመተቸት አቅሙ በጣም ጠንካራ ነው። በጣም አመሰግናለሁ ፋሲል ግርማ ከናይሮቢ እንደተለመደው ለሰጠህን አስተያየት